የአሜሪካ ድምፅ ነው። በ በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችው የዛሬ ሐሙስ የካቲት 10 2014 ዓ.ም ምሽት ዝግጅታችን ጀመረ። የሶማሌ ክልል ካቢኔ በክልሉ የተከሰተውን ድርቅ ለመከላከል 500 ሚሊዮን ብር ተጨማሪ በጀት ማጽደቁን አስታወቀ። ሁለት መቶ ሃምሳ ሶስት ሚሊዮን አግኝተን ወረዳ ያከፋፍለናል። አምስት መቶ ሚሊዮን ደግሞ ሰሞኑን ይከፋፍላል። ስለዚህ በተጨማሪ በገንዘብ ፉድ አንኮንዲሽናል ካሽ ትራንስፈር በሚባለው ስርዓት ደግሞ ሰባት መቶ ሃምሳ ሶስት ሚሊዮን ብር ድጋፍ የተደረገ ይገኛል። ስትደምረው ሁለቱን እንግዲህ ከሁለት ቢሊዮን በላይ ነው አጠቃላይ አሎኬት የተደረገው። የሶማሌ ክልል ርዕሰ መስተዳድር የሆኑትን አቶ ሙስጠፋ መሐመድን የሰማችሁት፣ በአብይ ርዕስ ሙሉ ዘገባውን ታደምጣላችሁ። በግጭትና በጥቃት ምክንያት በቤኒሻንጉል ጉምዝ ክልል በተደጋጋሚ የተፈጠረውን አለመረጋጋትም እንቃኛለን። እነዚህና ሌሎች ጥንቅሮችን በምሽቱ ፕሮግራማችን ተካተዋል። ሰላም ጤና ይስጥልኝ። እንደምናመሻችሁ፣ የተከበራችሁ አድማጮች፣ ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየነኝ። ኤልያስ አስማረ ከስቱዲዮ ያቀናብርልናል። በምስልና በድምፅ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብሳይትና የማህበራዊ ድረ የሚገልጽ ፕሮዲሰራችን አበባየው ገበያውም አብረውናሉ። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ አት አምሃሪክ ቪኦኤ ኒውስ ዶ ኮም ወይም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ መከታተል ትችላላችሁ። እስከ ምሽቱ አራት ሰዓት ድረስ አብረናችሁ ነን። እናንተም አብራችሁን ቆዩ። አሁን በቅድሚያ የሰዓቱን ዋና ዋና አብይ ዜና እናስደምጣችሁ። ሰላም። ጤና ስጥልኝ። እንደምናመሻችሁ ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። ቁጥራቸው ድርዘን የሚጠጋ የአፍሪቃ መሪዎች ለሁለት ቀናት ለሚዘልቀው የአውሮፓ ህብረትና የአፍሪቃ ህብረት መሪዎች ጉባኤ ወደ ብራስልስ ሲያመሩ አረንጓዴ ኢንቨስትመንት የሚል ስያሜ በተሰጣቸው የተፈጥሮ አካባቢ ጥበቃን በሚያጎለብቱ የሥራ ዘርፎች ላይ የሚደረግ የመዋለ ነዋይ ፍሰትን፣ ፍልሰትና ስደት፣ የጸጥታና የደህንነት ጉዳዮችን እንዲሁም ይህ ፍትሐዊ የክትባት ስርጭትን የሚመለከቱ ርዕሶችን ዋና ትኩረት አድርገው እንደሚመክሩ ተዘገበ። ሰባ በመቶ የሚሆነው የአውሮፓ ነዋሪ ቢያንስ አንድ ዙር የጸረ ኮቪድ ክትባት የተከተበ ሲሆን የአሃዝ በአፍሪቃ ሲታይ ግን 16 በመቶ ብቻ ነው። የተዛባው የክትባት ሽፋን ከጉባኤው ቀዳሚ አጀንዳዎች ውስጥ አንዱ እንደሚሆንም ተመልክቷል። ክትባቶችን መለገስ አንድ ነገር ነው። ነገር ግን ሰዎች መከተባቸውን ማረጋገጥ ራሱን የቻለ ሌላ በመሆኑም ፍትሐዊነት ከመለገስም በላይ ማድረግን ይጠይቃል። መሰረታዊ የአሰራር ለውጥና የሕክምና ዶክተሮችን፣ ነርሶችን፣ የሆስፒታል አገልግሎትን፣ የሕክምና ቁሳቁሶችን መኖር፣ የምርምርና የተመራማሪዎችን የሥራ ፍሬና እንዲሁም ቴክኖሎጂን የመጠቀም ዕድል ማግኘትን ይጠይቃል። በመጨረሻም ክትባቶችን በሀገሪቱ ውስጥ ማምረት የሚያስችል አቅም መኖር ከቀደሙት በማይተናነስ ደረጃ አስፈላጊ ጉዳይ ነው ያሉት ስቴላ ክሪያኪደስ የአውሮፓ የጤናና የምግብ ደህንነት ጉዳዮች ኮሚሽነር ናቸው። በቅርቡ በፈረንሳይዋ ሊዮን ከተማ የተካሄደውን የአውሮፓ ህብረት የጤና ጉባኤ ተከትሎ በሰጡት አስተያየት ነው ይህን ያሉት። በሌላ በኩል በተለይ አገረ መንግስት የሚዋቀርባቸው ተቋማት ስር የሰደደ ደካማነት አንዱ መሆኑን የሚታመነውና በተለይም በምዕራብ አፍሪካ ሀገሮች በተደጋጋሚ የሚታየው የመንግስት ግልበጣን የሚመለከተው ጉዳይ ትኩረት ሰጥተው ከሚወያዩባቸው የጉባኤው አጀንዳዎች አንዱ እንደሚሆንም ይጠበቃል። የዩናይት ስቴትሷ ምክትል ፕሬዚዳንት ካማላ ሀሪስ ሙኒክ ላይ በሩሲያና በዩክሬን ቀውስ ጉዳይ ከአጋሮቻቸው ጋር ይመክራሉ። የዩናይት ስቴትስን የልኡካን ቡድን የመሩት ሃሪስ በሙኒክ የጸጥታ ጉባኤ ከዩክሬን ፕሬዝዳንት ቮሎዲሚር ዘለንስኪ፣ የኔቶ ዋና ጸሐፊ የንስ ስቶልተንበርግ፣ የላትቪያ፣ የሊትዌኒያ እና የኢስቶኒያ መሪዎች ጋርም ተገናኝተው ይነጋገራሉ። ሃሪስ ከነገ በስቲያ ቅዳሜ የባይደን አስተዳደር ባለሥልጣናት በዲፕሎማሲያዊ ወታደራዊና የምጣኔ ሀብት መስክ በምዕራባውያኑ አገሮችና የኔቶ አባላት መካከል ታየባሉት ባሉት የአንድነት ጥንካሬ መንፈስ ላይም ትኩረት ያደረገ አብይ ንግግር ያሰማሉ ተብሎ ይጠበቃል። አንድ ከፍተኛ የአስተዳደሩ ባለስልጣን ትላንት ለጋዜጠኞች በሰጡት አስተያየት ምክትል ፕሬዚዳንቷ በንግግራቸው አንድነት ሩሲያ ለምትከተለው ማንኛውም አይነት የጠባጫሪነት አዝማሚያ በማያወላውል ፍጥነት ምላሽ ለመስጠት የሚያስችለን የጥንካሬያችን ምንጭ መሆኑን አጽንኦት ሰጥተው ይናገራሉ ነው ያሉት። ሃሪስ በንግግራቸው በተጨማሪም የሩሲያን ወረራ ለመቋቋምና ኔቶን ለማጠናከር ያለንን ቁርጠኝነት ያረጋግጣሉ። ዩክሬንን የመውረር ፍላጎቷ ሩሲያን ይበልጥ ደካማ ያደርጋታል እንጂ ጠንካራ አገር አያደርጋትም ብለው እንደሚያምኑም የሚያመላክቱ መሆናቸውን አስረድተዋል። ባለሥልጣናቱ አክለውም የጉዟቸው አብይ ዓላማ የምዕራባውያን አጋሮች የተቀናጀና ቀጣዩን አቅጣጫ አስመልክቶም ለሩሲያ ግልጽ መልእክት ማስተላለፍ መሆኑን አመልክተዋል። የእኛ ምርጫ ዲፕሎማሲና ወዳልተፈለገ አቅጣጫ የሚወስድ አማራጭን የሚያከላክሉ እርምጃዎች ናቸው። ነገር ግን ሩሲያ ጠባጫሪነትን ከመረጠች ዝግጁ ነን ሲሉ ያስተዳደሩ ባለስልጣናት ተናግረዋል። በሌላ በኩል በሩሲያ ላይ የቅጣት ውሳኔ ለማስተላለፍ በሚል እየተነጋገረ ያለው የዩናይትድ ስቴትስ የተወካዮች ምክር ቤት አንዳች ወጥ ማዕቀፍ ላይ መስማማት የተሳነው መሆኑ ተነግሯል። በዜና ማዕከላችንና በኮንግረስ ሪፖርተራችን ካትሪን ጂፕሰን የተጠናቀሩ ዘገባዎችን ጭማቂ ጽዮን ግርማ እንደሚከተለው ታቀርበዋለች። ምክትል ፕሬዚዳንት ሀሪስ ወደ ሞኒሽ የተጓዙት ሩሲያ ጦሯን ከዩክሬን ድንበር አካባቢዎች ከማንሳት ይልቅ እንዲያውም እያጠናከረች መሆኑን ሰላሳ አባል አገሮች ያሉት የሰሜን አትላንቲክ የጦር ትብብር ድርጅት ኔቶ ዋና ጸሐፊ የንስ ስቶልተንበርግ ለወታደራዊው ኅብረት የመከላከያ ሚኒስትሮች በተናገሩ ማግስት መሆኑ ነው። የመከላከያ ሚኒስትሮቹ ዩክሬን ውስጥና በዙሪያ በቀጠለው የሩሲያ ከበባ ላይ ተነጋግረዋል። ውይይቱ አውሮፓን በአስሮች ዓመታት ውስጥ ለመጀመሪያ ጊዜ በገጠማት እጅግ የከበደ የጸጥታና የደህንነት ቀውስ ላይ የተካሄደ እጅግ አስፈላጊ ንግግር ነው። የድርጅቱ አባል መንግስታት ዲፕሎማሲያዊ ጥረቶችን እንደሚያበረታቱ ተናግረዋል። ሞስኮም ዲፕሎማሲው እንዲቀጥል እንደምትፈልግ ምልክቶች አሉ። ይሁን እንጂ ሩሲያ ውጥረቱን ለማርገብ የሚሆን ወታደሮቿንና መሳሪያዎቿን ለማንሳት ያደረገችው እንቅስቃሴ እንደሌለ የኔቶ ዋና ጸሐፊ ተናግረዋል። የሩሲያንም የኔቶንም ስጋቶች ሊያስወግዱ ይችላሉ ያሏቸውን የተለያዩ ሀሳቦችን ማቅረባቸውን የጠቆሙት የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን እነዚያ ሀሳቦች አዳዲስ የመሳሪያ ቁጥጥር የግልጽነትና የስልታዊ መረጋጋት እርምጃዎችን እንደሚያካትቱ ገልጸዋል። ይሁን እንጂ ዋሽንግተንም ሆነች የኔቶ አጋሮቿ ለሩሲያ ቁልፍ የሆነውን የዩክሬንን ከኔቶ ውጭ የመሆን ሀሳብ አልተቀበሉም። ይህ በእንዲህ እንዳለ የሩሲያ ወረራ ቢከሰት የዩክሬን ወገንተኝነታቸውን በአንድ አቋም የሚናገሩት የአሜሪካ እንደራሴዎች ማዕቀቦች አጣጣል ላይ ግን ስምምነት ላይ መድረስ ተስኗቸዋል። በአንድ ወገን ያሉት ዲሞክራቶች ማዕቀብ መጣል ያለበት ሩሲያ ዩክሬንን የምትወር ከሆነ እንደሆነ ቢከራከሩም ሪፐብሊካኑ ግን የለም፣ አሁኑኑ ማዕቀብ መጣል አለብን የሚል አቋም መያዛቸው ተነግሯል። አውሮፓ ውስጥም ቢሆን በሞስኮ ላይ ሊወሰድ ይገባል በሚባሉ እርምጃዎች ሁሉ ወጥ የሆነና ወሳኝ አቋም እንደሌለ እየተሰማ ነው። የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን አገራቸው እስላማዊ ሸማቂዎችን በመዋጋት ላይ ከሚገኙባት ማሊ ወታደሮቿን የምታስወጣ፣ ሆኖም በአጎራባች ምዕራብ አፍሪካ ሀገሮች ሰራዊት እንደሚኖራት ተናገሩ። ማክሮን ፓሪስ ላይ በሰጡት በዚህ ጋዜጣዊ መግለጫቸው እቅድ እናገባቸውን ከማንጋራቸው የማሊ የሽግግር ባለስልጣናት ጋር ከአሁን ቀደም ስናድርግ በነበረው የወታደራዊ ትብብር ተሳትፎ መቀጠል አንችልም ያሉት። ፈረንሳይ ማሊ ውስጥ ያሏትን 2400 ወታደሮች ጨምሮ በሳህል ክልል በአጠቃላይ 4300 ወታደሮች አሏት። ባርካኒ እየተባለ የሚጠራውም ፈረንሳይ መር ኃይል በቻድ፣ በኒጀር፣ ቡርኪና ፋሶና ሞሪታንያ ውስጥ ተሳትፏል። የፈረንሳይ ኃይሎች እንደ አውሮፓውያን የዘመን አቆጣጠር ከ2013 ዓ ም አንስተው በማሊ እስላማዊ ጽንፈኞችን ከስልጣን ለማባረር የተሳተፉበትን ጨምሮ ለረዥም ጊዜ ወታደራዊ እንቅስቃሴዎችን በአካባቢው ሲያደርጉ የቆዩ ናቸው። በሌላ ተያያዥ ዜና የአውሮፓ መሪዎችም ማሊ ውስጥ ያለውን የአውሮፓ ምር ወታደራዊ ግብረ ኃይል በተመሳሳይ የሚያስወጡ መሆናቸውን ዛሬ ይፋ አድርገዋል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ባለፈው ሳምንት ሩሲያ በዩክሬን ላይ ጥቃት መፈጸሟ አይቀሬ ነው ሲሉ ሲያስጠነቅቁ የሰነበቱት የዩክሬን አጋር ምዕራባውያን ሀገሮች ከያዝነው ሳምንት መጀመሪያ አንስቶ ግን በተለይ የተነጣጠረና ሊሆን የሚችል ወደሚል ድምዳሜ ዞረዋል። ይሁንና አሁን ሁሉም በጋራ የሚስማሙበት የሚመስለው ድምዳሜ ደግሞ ክሬምሊን ኔቶ እና ኬቭን እርግጠኛ ባልሆነ ሁኔታ ውስጥ ተጠምደው እንዲቆዩ ለማድረግና በጦር ማስፈራሪያ ስትራቴጂ የመቀጠል ፍላጎት አላት የሚል ነው። ሩሲያ የምዕራባውያንን ቁርጠኝነትና የዩክሬንን ጽናት ለመፈተሽ ብሎም አንዳች በደህንነት ላይ የሚደረስ ስምምነት ለማግኘት የምዕራባውያንን ጥምረት ለማዳከም ብታል ለመቅድ ከዩክሬን ድንበር አቅራቢያ ያለው ወታደራዊ ፍጥጫ ለወራት እንዲዘልቅ ታደርጋለች ሲሉ የብሪታንያዋ የውጭ ጉዳይ ሚኒስትር ሌስትረስ በዛሬ ዕለት በሰጡት አስተያየት አስጠንቅቀዋል። የሩሲያ ወታደሮች ክሬምሊን እንደሚለው አካባቢውን ለቀው ለመውጣት መንቀሳቀሳቸውን የሚያረጋግጥ ምንም አይነት ማስረጃ እንደሌለም ሚኒስትሩ አመልክተዋል። ሩሲያ ወታደሮቿን ከአካባቢው እንዳስወጣች በማስመሰል ለመፍጠር በምትጥረው አሳሳች የደህንነት ስሜት መታለል የለብንም እንደ እውነቱ ከሆነ የሩሲያን ከድንበሯ አቅራቢያ ጦር የማከማቸት እንቅስቃሴ መቀነስ የሚያሳይ ምንም አይነት ምልክት አይታይም ነው ያሉት የብሪታንያ የውጭ ጉዳይ ሚኒስትር ግምገማ የዩክሬን ባለሥልጣናት ለረዥም ጊዜ ሲሞግቱት የነበረውን እያስተጋባ ነው ተብሏል። የክሬምሊን እቅድ ወታደራዊና ስነ ልቦናዊ ወከባ መፍጠርን ጨምሮ ቅይጥ ጦርነት የሚባለውን አማራጭ የተለያዩ ዘዴዎች ያካተተ ስልት በመጠቀም ቀውሱን ማራዘም ነው የሚል ነው። በሚያንማር ወታደራዊ ሁንታ በመፈንቅለ መንግስት ሥልጣን ከተቆጣጠረበት ካለፈው አንድ ዓመት በላይ በሚሆን ጊዜ ውስጥ 4571 የመኖሪያ ቤቶችን አውድሟል። ከዚህም ውስጥ ከፊል ያህሉ ግጭት ባልተለያት የሳንግ ያንግ ግዛት ውስጥ ነው። በደቡብ ምስራቅ እስያ አገሮች ያለውን የፖለቲካና ወታደራዊ ግጭቶች ተጽዕኖ የሚከታተል አንድ ቡድን እንዳመለከተው፣ የጥናት ቡድኑ ይፋ ያደረገው ዘገባ ጦር ሰራዊቱ ቡድኑን የሚቃወሙ ሰዎች በብዛት ያሉባቸውን ጨምሮ በየግዛቶቹ ያደረሰውን ውድመት ዘርዝረዋል። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ። መልካም አሉላን፣ ለዜናዎቹ አመሰግናለሁ። በ19 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ የካቲት 10 2014 ዓ ም ምሽት ዝግጅታችንን ነው ከአሜሪካ ድምፅ ራዲዮ እየተከታተላችሁት ያላችሁት። ለማስታወስ ዝግጅታችንን ከሬዲዮ በቴሌቪዥን፣ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ወይም በፌስቡክ አት ቪኦኤ አማሐሪክ ላይ በቀጥታ መከታተል ትችላላችሁ። አሁን ወደ አብይ ርዕስ ዘጋባችን እንለፍ። የሶማሌ ክልል ካቢኔ በክልሉ የተከሰተውን ድርቅ ለመከላከል አምስት መቶ ሚሊየን ብር ተጨማሪ በጀት ማጽደቁን አስታውቋል። ክልሉ ከዚህ በፊት በራሱና በፌዴራል መንግስቱ አማካኝነት ድርቁን ለመከላከል እስካሁን ጥቅም ላይ ያዋለውና ሊያውል ያዘጋጀው ከሁለት ቢሊየን ብር በላይ መድረሱ ተገልጿል። ከሪፖርተራችን ጋር አጭር ቃለ ምጥይቅ ያደረጉት የክልሉ ርዕሰ መስተዳድር አቶ ሙስጠፋ መሐመድ ሰሞኑን ስለቀረበባቸው ተቋሞም ምላሽ ሰጥተዋል። አዲስ ቸኮል ተጨማሪ አለው። በሶማሌ ክልል የተከሰተውን ድርቅ ለመከላከል እስካሁን ጥቅም ላይ የዋለ ካለው በጀት በተጨማሪ አምስት መቶ ሚሊዮን ብር በጀት መመደቡን የክልሉ እርዕሰ መስተዳድር አቶ ሙስጠፋ ማመድ ለአሜሪካ ድምፅ አስታውቀዋል። አምስት መቶ ሚሊዮን ብር ከናሽናል ትሬዥሪ ተበድረን አሎኬት አድርገናል። አሁን ደግሞ አምስት መቶ ሚሊዮን ደግሞ ትናንትና በካቢኔ አጽድቀናል። ተጨማሪ ነው በዚህ ላይ ማለት ነው። ከዚህ ውስጥ ኢሚዲየት ሁለት መቶ ሚሊዮን ለምግብ እርዳታ እንዲሆን ወስነናል። ምግብ ተገዝቶ ለሰው እንዲከፋፈል ወስነናል። ወደ አርባ አምስት ሚሊዮን የሚሆን ደግሞ እዚህ ውስጥ ያለ የውሃ ቦቴዎች እስከ መቶ የሚሆን የውሃ ቦቴዎች ከክልል ደረጃ ሞባላይዝ ለማድረግ የውሃ ቦቴዎች። ዘጠና ሶስት ወረዳ ነው ያሉ፣ ሁሉም በድርቁ አልተጠቁም። ስለዚህ ድርቅ የተጠቁ ሰባ ስምንት ወረዳዎች ናቸው። እንደየ ሁኔታው አሁን ያለውን ክፍተት እያየን ለእነዚህ ድጋፍ እንዲሆን፣ አንዳንድ ወረዳ ሁለት ቦቴ ነው የሚሰራው፣ አንዳንዱ አምስት ይሰራል። እንደየ ሁኔታ ክፍተት እየታየ መቶ አዲስ ቦቴዎች፣ በተለይ ደግሞ የሚቀጥለው ወር በጣም አስጨናቂ ወር ስለሚሆን ተጨማሪ እገዛ እንዲያደርጉ ተወስነዋል። እንግዲህ በጀቱ ትናንትና የጸደቀው ሌሎች ደግሞ የሚያስፈልጉ ከጤና ከእንስሳት መኖ ውሃ ጋር የተያዙ ሌሎች ክፍተቶች ስለሚፈጠሩ ለዛም እንዲውል የቀረውን በጀት ደግሞ አሎኬት እናደርጋለን። የክልሉ መንግስት ዝናብ መዝነብ በነበረባቸው ሶስት ወቅቶች ዝናብ ባለመዝነቡ ድርቅ ሊከሰት እንደሚችል በመገመት ከጥቅምት መጨረሻ ጀምሮ የድርቁን ጉዳት ለመቀነስ ሲንቀሳቀስ እንደቆየ የሚናገሩት አቶ ሙስጠፋ ለዚህም በፌዴራል መንግስት ወጪ የተደረገውን ጨምሮ አንድ ነጥብ አምስት ቢሊዮን ብር ገደማ በጀት ተመድቦ ስራ እየተሰራ ነው ብለዋል። በትላንትና ዕለት የተመደበው የአምስት መቶ ሚሊዮን ብር ጨምሮ ከድርቁ ጋር በተያያዘ ከሁለት ቢሊዮን ብር በላይ በጀት መመደቡንም ርዕሰ መስተዳድሩ አስታውቀዋል። ለምግብ፣ ለውሃ፣ ለድርቆሽ መልስ ለመስጠት እስካሁን በነበረው ሂደት ወደ አምስት መቶ ሰላሳ ሚሊዮን ነው። ከክልል በጀት የወጣው ደግሞ በድጋፍ ከመጡልን ያሰባሰብ ናቸው። ደግሞ በገንዘብ ወደ አንድ መቶ ሰላሳ አምስት ሚሊዮን ነው በድጋፍ የተሰበሰበው። ከተለያዩ የሀገራችን ክልሎች እና ከፕራይቬት ሴክተሩ የተደረገው ገንዘብ ወደ መቶ ሰላሳ አምስት ሚሊዮን አካባቢ ይሆናል። ከዛ በተጨማሪ መቶ ሀያ አንድ ሚሊዮን የአዲስ አበባን መቶ ሚሊዮን ጨምሮ ማለት ነው። የአዲስ አበባን መቶ ሚሊዮን ድጋፍ ጨምሮ በምግብ እና በቁሳቁስ እርዳታ አግኝተናል። በጠቅላላ ይሄ ወደ ሰባት መቶ ሰማኒያ ስድስት ሚሊዮን ነው እንግዲህ ለድርቅ ተብሎ ኮሚቴ የተደረገው እነዚህ። ድርቁ እንግዲህ አላለቀም። አሁን ገና ሁለት ቢያንስ አንድ አንድ ወር ተኩል ሁለት ወር ይቀራል። ስለዚህ ይሄ ገንዘብ ኮሚቴ የተደረገው በስራ ላይ የዋለ ለውሃ፣ ለምግብ ለምናምን እንትን እያለ ነው። ለምሳሌ አሁን አራት መቶ ሚሊዮን የውሃ እንዲሆን ነው። ሁሉም ወጥቷል ማለት አይደለም። ይህ ኮሚቴ ተደርጎ ተቀምጧል። በየወሩ ኮሚቴ የተደረገ ይለቀቃል ማለት ነው። ስለዚህ ሰባት መቶ ሰማንያ ስድስት ሚሊዮን ኮሚት ተደርጓል ለድርቁ። ስለዚህ በጠቅላላ በክልል ደረጃ አሁን ከክልሉ በጀት ይሁን እርዳታ ያገኘ ናቸው፣ የገንዘብና የቁሳቁስ ድጋፍ አንድ ላይ ተደምሮ ሰባት መቶ ሰማንያ ስድስት ቅድም ነግሬሃለሁ። አሁን ደግሞ አምስት መቶ ሚሊዮን ኮሚትመንት ለድርቁ ተብሎ አልፎ የተደረገው ስትደምረው እንግዲህ አንድ ቢሊየን አካባቢ ይጠጋል ማለት ነው። በተጨማሪ ፌደራል ድጋፍ የሚካሄዱ ፕሮጀክቶች አሉ እንደ ፒኤስኤንፒ የሚባለው ይሄም በድርቅ ኖርማሊ በድርቅ ጊዜ የሚጎዱ በጣም ችግረኛ ቤተሰቦች ናቸው። እነዚህን ያካተተ ኦልሬዲ የሚካሄድ ፕሮግራም አለ። በዛ ፕሮግራም ደግሞ ወደ ሰባት መቶ ሀምሳ ሶስት ሚሊዮን ተጨማሪ በገንዘብ ድጋፍ አለ መከፋፈል ጀምሯል። ሁለት መቶ ሀምሳ ሶስት ሚሊዮኑን አግኝተን ኦልሬዲ ያከፋፍለናል። አምስት መቶ ሚሊዮን ደግሞ ሰሞኑን ይከፋፈላል። ስለዚህ በተጨማሪ በገንዘብ ፉድ አንኮንዲሽናል ካሽ ትራንስፈር በሚባለው ስርዓት ደግሞ ሰባት መቶ ሀምሳ ሶስት ሚሊዮን ብር ድጋፍ ተደረገ ይገኛል ስትደምረው ሁለቱን እንግዲህ ከሁለት ቢሊዮን በላይ ነው አጠቃላይ አሎኬት የተደረገው። አሎኬት የተደረገው በሁሉም መሬት አልተርሳ መልክ አይደለም ግን እንደ አስፈላጊነቱ የውሃውም የምናምን እየቀጠለ ይሄዳል። የሶማሌ ክልል እነኝን ስራዎች በመስራቱ ምን ውጤት እንዳገኘም አቶ ሙስጠፋ ያስረዳሉ። የድቁ ምላሽ አንጻር ሶስት አላማ ነው የነበረው። አንደኛ የሰው ህይወትን መታደግ ነው፣ ሰው በረሃብ እንዳይሞት ነው። ሁለተኛው በምግብ እጥረት ጠናት እንዳይጎዱ ማልኑትሪሽን እንዳይመጣ ማድረግ ነው እንዳይጨምርና በዛ ምክንያት ችግሩ እንዳይስፋፋ ነው። ሶስተኛው አላማችን ደግሞ እንስሳቶች እንዳይሞቱ ነበር። አሁን ሁለቱ ላይ ሙሉ በሙሉ በሚባል ደረጃ የነበረንን ዓላማ አሳክተናል። ጠፋ የሰው ህይወት የለም በድርቁ ምክንያት። ህጻናት ኒትሪሽን ሁኔታ ከፍ ያለ ቢሆንም ነገር ግን ከቁጥር ውጭ የሆነው በአሁኑ ሰዓት በድርቅ ሲዝን ከተለመደው ሁኔታ ጨመር ያለ መጠነኛ የሆነ የህጻናት ማኒትሪሽን ሁኔታ ቢኖርም ወደ ሞት እና ወደ ሌላ ጉዳይ አላመራም ማለት ይቻላል። አንደር ኮንትሮል ነው። የበሽታዎች ሁኔታ ቁጥጥር ማድረግ አንዱ አላማችን ነበር። በድቁ ምክንያት ሰው ስለሚጎዳና ስለሚሆኑ በተለይ ህጻናት በተወሰኑ ከተማዎች ተነስቶ የነበሩ አንዳንድ የበሽታ ሁኔታዎችን ሚዝም ባለኮፊኒም አይነት በቁጥጥር ስር ወዲያው እንዲሁም ተደርጓል። በነበረው ሪስፖንስ በአስራ አንዱም ዞን የተጠናከረ የጤና ምላሽ ስለተሰጠ ማለት ነው። በቁጥር ስል ሆኗል። እንስሳት ላይ ከፍ ያለ ቁጥር ሞቷል። ቁጥሩን ገና እያየ ነው። በመጀመሪያ ሁለት ወራት አካባቢ ሁለት መቶ ሺህ የሚሆን እንስሳት እንደሞቱ የሚገምተው ከዛ በኋላ የጨምረ ይመስላል። ነገር ግን በአብዛኛው አሁን የምላሽ ሁኔታው ላይ የተሻሻለ ይሄዳል የሚል ሀሳብ ነው ያለ። ሰሞኑን በማህበራዊ ሚዲያዎች የክልሉ የቀድሞ አመራር የነበሩ አንዳንድ ግለሰቦች የሶማሌ ክልል ድርቁን ለመከላከል በቂ ስራ አልሰራም ሲሉ ትች ሲያቀርቡ ነበር። የክልሉ የቀድሞ ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ አብዱላሂ መሐመድ አቅሙ በታች ነው አቅሙ ሲገመገም ከአቅሟቸው በታች ነው እየተንቀሳቀሱ ያሉት። ምክንያቱም መንግስት በስልጣን ላይ ያለ ግለሰብ ወይም በወንበር ላይ የተቀመጠ ግለሰብ ልሱ ነው ዋና አንደኛ ተቆራቆር ነው ማድረግ የሚገባውና መራመድ የሚገባውና ስለዚህ እነሱ በራሳቸው በላቸው አቅምና በተሰጥ ባላቸው ሪሶርስ አሟልቶ ተጠቅሞ መሬት ያወሩ ጎኖ እስኪነካ ድረስ ሊሰሩ አይደለም እና በዛ መሰረት ያለ ነው። አቶ ሙስጠፋ መሀመድ ግን የቀረበውን ክስ አይቀበሉም። ክሱ መሰረተ ቤት መሆኑ ስራችን ይመሰክራል ነው የሚሉት አቶ ሙስጠፋ። ወቀሳ አቅራቢዎችም የራሳቸው አጀንዳ የሌላቸው ናቸው ሲሉ ርዕሰ መስተዳድሩ መልሰው ይከሷቸዋል። ፊሉ የቀድሞ አመራር የሚባለው የተሳሳፊ መሰለኝ። አንደኛ ወቀሳ እያቀረቡ ያሉት ቡድኖች በዋናነት የኦብነግ አንዱ ፋክሽንና በቅርብ ጊዜ ደግሞ የተመሰረቱ ዲያስፖራ አካባቢ ያሉ የአፍቃሪ ሕወሓት ደጋፊ የሚመዙበት እንቅስቃሴዎች ናቸው በዋናነት። ስለዚህ ክልሉ ቀድሞ አመራሮች የተባሉት እነዛ ሲያነሱ የነበሩትን ጥያቄዎች ነው የተደመሩ እንጂ በራሳቸው የዚህ እንቅስቃሴ መሪዎች አይደሉም። የክልሉ ቀድሞ አመራር የተባሉት ደግሞ በእርግጥ ከለውጡ በኋላ ተንጠባጥሮ የወጡ ናቸው፣ ከምርጫው በፊትም የወጡ ናቸው። በጣም በቁጥር በጣም ትንሽ የሆኑ ግለሰቦች ናቸው። መጀመሪያ ይሄን ታወቅ አለበት። ሁለተኛ መልስ አልተሰጠም ለማለት አንድ ጊዜ ድርቅ ሲኖር ወቀሳ መንግስት ሞ ስለተፈጠረ ኢቭን ድርቁ እንዴት ተፈጠረ፣ ለምን ተፈጠረ፣ ምንም ስራ ተሰራ ነው የሚሉ ወቀሳም ይነሳል። የተቃዋሚ ፖለቲካ ባህላችን ይሄ ነው። ምን ማድረግ አይቻልም። ነገር ግን መልስ አልተሰጠም በሚለው ዙሪያ ላይ እንግዲህ ቅድም የሰጠው ውዳሳ መልስ የሚሰጥ ይመስለኛል። መልስ ባይሰጥ ኖሮ በአሁኑ ሰዓት በከፍተኛ ደረጃ በሽታዎች ይስፋፋሉ፣ ሰው ይሞታል፣ ህጻናት የተጎሳቀሉ በየሆስፒታሉ ይገኛሉ። ይሄ ነበረ የድርቅ ውጤት የሚታወቀው። ይሄ የለም ይህ ስለሌለ ይህንን መርስ እየሰጠ ያለው መንግስት መሆኑ ቅድም በሰጠው ዳታ መሰረት ማየት ይቻላል። የክልሉ የቀድሞ አመራር የነበሩት አቶ አብዱላሂ ለአሜሪካ ድምጽ ካቀረቡት ወቀሳ ሌላኛው የመልካም አስተዳደርና ሙስናን የሚመለከት ነበር። ክልሉ ውስጥ ያሉት ብልሹ አልሰራሮት ያለ ሙስና ሁሉም አመራር በሙስና የተጠበቀ ስለሆነ ያ ነገር እንዳይደረግ እያለ ነው ያለ ነው። ርዕሰ መስተዳድሩ አቶ ሙስጠፋ ችግሮቹ የሉም ባይባሉም ቀድሞ ከነበረው ጋር ለንጽጽር በማይቀርብበት ሁኔታ ተሻሽሏል ነው ያሉት። ተቋማት ግንባታ ላይ ትኩረት እንደሰጡ ጭምር ይናገራሉ። በአጠቃላይ እንግዲህ በክልሉ ነባራዊ ሁኔታ ነው መታየት አለበት። በክልሉ አካባቢ የመልካም አስተዳደር ችግር የለም ማለት አይቻልም። የሙስና ችግር ማለት የለም ማለት አይቻልም። በሀገር አቀፍ ደረጃም በብልጽግና ፓርቲ ተገምግሞ ያለ ሁኔታ ነው ህዝቡን እያማረረ ያለ የመልካም አስተዳደርና ና የሙስና ችግሮች በየ ቦታው እንዳሉ ይታወቃሉ። እነዚህም በመታገል ደረጃ ምን ያደርግ ነው ነው ዋናው። እነዚህን በመታገል ደረጃ ከአመት ወደ አመት ከፍተኛ መሻሻሎች እየታዩ ነው። በለውጡ መጀመሪያ አመት ላይ የነበረው ሁኔታ በአሁኑ ሰዓት አለ ብዬ አላምነው። የኢንስቲትዩሽን ማጠናከር ስራዎች እየተሰሩ ነው። የተቋማት ግንባታ በጥሩ ሁኔታ እየሄዱ ነው። የአመራሩን የማጥራት ስራዎች እየተሰሩ ነው። የህዝቡን ቅሬታዎች መስማትና መልስ የመስጠት ጉዳዮች በሰፊው እየተሰሩ ነው። ክልላችን ከየት መጣ የምለውን ነገር ለሚያቅሰው እነዚህ ችግሮች መኖራቸው አይገርምም። አሉ ዝም ዝም የሚታዩ ሁኔታዎች አሉ። ከመሬት ጋር በተያያዘ ከቢሮ የአገልግሎት አሰጣት ጋር በተያያዘ እነዚህ ነገሮች ይነሳሉ። ነገር ግን በተቋም ግንባታ ስራችን ደስተኞች ነን። እስካሁን የሄድንበት ሁኔታ በጣም ቆንጆ ነው። ይሄ ክልል የሚታወቀው አንደኛ በሰላም እጦት፣ ሰፋ ያሉ ሰብአዊ መብት ጥሰቶች፣ ሶስተኛ ሙስና ሳይሆን ዓይን ያወጣ ዝርፊያ ፕሮጀክቶች። ትላንት ለምሳሌ ሀርሽን ከተማ ዬ ፕሮጀክት አስመርቄ ነበረ። በሄድኩበት መንገድ ላይ የዛሬ አራት አመት መቶ ዘጠና ስድስት ሚሊዮን ነው የተበላው በዛ ፕሮጀክት። መንገዱም የለም ገንዘቡም የለም። ምናልባት ወደ ሀያ ሚሊዮን የሚሆን መሬት ላይ ሊገባ ነው ዚያ ከተማ ይሰራ የተባለ ስቴዲየም ያለ ኢንተርናሽናል ስቴዲየም እንዳለ የለም ፕሮጀክቱ። ስለዚህ ሲፈጠር ከነበረው አንጻር ካየ ከፍተኛ አይደለም እጅግ ከፍተኛ የሆነ መሻሻል አለ። ነገር ግን ሙሉ በሙሉ ደግሞ ሁሉንም የመንግስት ሪሶርስ በተገቢ መሰረት ለማድረግ በየቦታ ክስተቶች የሉ ማለት አይደለም። በአፍሪካ ቀንድ ቆላማ አካባቢዎች የተከሰተውና ከአርባ ዓመታት ወዲህ የከፋኑ የተባለለት ድርቅ በአጠቃላይ የአንድ ነጥብ አምስት ሚሊዮን እንስሳት ነው ሲቀጥፍ በሶማሌ ክልልም ከሁለት መቶ ሀምሳ ሺህ እስከ ሶስት መቶ ሺህ የሚገመቱ እንስሳት እንደሞቱ መረጃዎች ያመለክታሉ። የድርቁ ሁኔታ እስከ መጪ ሚያዝያ ይቀጥላል ተብሎ እንደሚገመት የአየር ትንበያ መረጃዎች ያመለክታሉ። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የሐሙስ ምሽት ዝግጅታችንን ነው። ቀደም ሲል ተከታተላችሁት የአብይ ርዕስ ዘገባችንን ነበር። የትንታኔው መጽሄት ይቀጥላል። በግጭትና ጥቃት ምክንያት በቤኒሻንጉል ጉምዝ ክልል በተደጋጋሚ የተፈጠረው አለመረጋጋት 63 በመቶ የሚሆነውን የ62 በመቶ የሚሆነውን የክልሉን ነዋሪ ለተረጅነት እንደሚያጋልጠው እንደሚችል ክልሉ አስታውቋል። ናኮር መልካ ተጨማሪውን ዘገባ ልኳል። በጥናት ላይ የተመሰረተን የመጪው ጊዜ ትንበያ ጠቅሰው የተናገሩት የክልሉ አደጋ ስጋት ስራ አመራር ኮሚሽነር ታረቀኝ ታሲሳ አሁን፣ በጸጥታ ችግር ከቀያቸው ከተፈናቀሉትና በተፈጥሮ ሳቢያ ድጋፍ እየተደረገላቸው ከሚገኙ ከ422 ሺህ ሰዎች ውጭ ከግንቦት ወር ጀምሮ ከ650 ሺህ እስከ 700 ሺህ ለሚሆኑ የክልሉ ነዋሪዎች ድጋፍ ሊያስፈልጋቸው እንደሚችል ጠቁመዋል። ስልሳ ሁለት ፐርሰንት ስንል አሁን በክልሉ በሰው ሰራሽና በተፈጥሮ ችግሮች እንደነበሩ በተደጋጋሚ ስንገልጽ ነው የነበረውና አዎ እንግዲህ የክልሉ ሕዝብ ከአንድ ነጥብ ሁለት በላይ ሚሊየን በላይ ነው። ከዛ ውስጥ አሁን ሶስት መቶ ሰማንያ አራት ሺው ተፈናቃይ ነው እንደሚታወቀው። ሀምሳ ስድስት ሺህ ደግሞ በተፈጥሮ በጎርፍ በበረዶ እና በተለያዩ ምክንያት ተረጂ ነው። በአጠቃላይ ወደ አራት መቶ ሀያ ሁለት ሺህ ዜጎች አሁን ከመንግስት ድጋፍ እያገኙ ነው በየወሩ ከዛ ውጪ ደግሞ ወደ ጫካ ሸሽቶ ያልተመለሱ ዜጎችም ሲመጡ እዚህ ላይ ይጨመራሉ። በአጠቃላይ ከስድስት መቶ አምሳ እስከ ሰባት መቶ ሺ የሚደርሱ ዜጎች ድጋፍ ይፈልጋሉ። እነዚህን ትንቢያ ዛሬ ላይ አይደለም ድጋፍ የምናደርግላቸው፣ በማስጠንቀቂያ የምባል አለ። በማስጠንቀቂያ ይዜ ናቸው። ከግንቦት በኋላ የምግብ እጥረት ያጋጥማል ብለን የያዝናቸው አሉ። ከዚህ ቀደም በሰራናቸው ዘገባዎች ከነዋሪዎች መካከል በታጣቂዎች ጥቃት ምክንያት አዝመራቸውን ጥለው እንደሸሹ ከነገሩን ሰዎች መካከል አነጋግረን ነበር። ያደረሱት ከዚህ ላይ ሰው እንዳያልቅ ይበቃለኛ ሰብአዊ እርዳታ ለተቸገረ በፍጥነት እንዲደርስልን። ኮሚሽነሩ በዚህ ሁኔታ የምግብ እጥረት ሊከሰትባቸው የሚችሉ የክልሉ አካባቢዎችን በተመለከተም ሲያብራሩ ማውኮሞን ጨምሮ ማለት ነው። ማውኮሞም በቅርቡ ችግር አጋጥመዋል። እህሎቻቸው ተቃጥለዋል። ቤታቻቸው ወድመዋል። ንብረት በሙሉ ወድሞ የሰው ህይወትም ጠፍተዋል እና እነሱንም ጭምር ካማሽን በአጠቃላይ በተለያዩ ነገሮች አሰስመንቶች እየተሰሩ ናቸው። ቅድመ ማስጠንቀቂያ ስርዓታችን እሱ ላይ ጥሩ ስራ እየሰራ ነው ያለው እና የክልሉ ህዝቦች የምግብ ድጋፍ ይፈልጋሉ የሚል ድምዳሜ ላይ የተደረሰበት ሁኔታ ነው ያለው። በቅድመ ምርት ግምገማው እንደዚሁም ድረ ምርት ግምገማ የሚባል አለ። በዛ ጊዜም ይህንን ስጋታችንን ወይ ሊቀርፍ ይችላል ወይ ተጨማሪ ሊያደርግ የሚችል ስራዎች ይሰራሉ። ከአሶሳ ዞን ውጭ አሶሳ ዞን አካባቢ ላይ ከሽርቆሌ ውጭ ሌሎች አካባቢዎች ላይ የምርት ችግር የለም። የምግብ እጥረቱ ሊከሰት የሚችልበትን ምክንያት ያብራሩት በክልሉ ውስጥ ከሶስት ዓመት በላይ የቆየው የጸጥታ ችግርን ተከትሎ የተከሰቱትን ተያያዥ ችግሮችንም ጨምረው አብራርተዋል። ኮሚሽነሩ በጸጥታ ምክንያት ሰዎች አካባቢያቸውን ለቆ ሲሄዱ ያመረቷቸው ምርቶችን ያው እነዚህ ጸረ ሰላም ኃይሎች ያበላሹበት ወይም አዝመራ ላይ ችግሮች ስላጋጠሙ የምግብ እህል እጥረት እንደሚያጋጥም ነው ትንቢያው። የቅድመ ምርት ግምገማ የሚባለው የሚገልጸው እሱን ለማለት ነው። ሌሎቹ ደግሞ ካመረቱም በኋላ የተቃጠሉ አሉ። የምግብ እጥረቱ ከመከሰቱ በፊት በመንግስት እየተከናወኑ ነው ያሏቸውን ተግባራት ኮሚሽነሩ ገልጸዋል። ችግሩን ካገኘን በኋላ ዝም ብለን የምንተው ሳይሆን ይህንን በምን ማሟላት ይቻላል የሚል መስኖ ስራ ላይ ሌሎች ሌሎች ስራዎች ላይ ይሰሩና ይህንን ወደ ሌላ አካል ወደ ኤክስተርናል እርዳታ ሳንጠይቅ በክልሉ ለመቅረፍ በክልል እየተሰራ ነው ያለው። እነዚህ የመስኖ ስራዎች በተሳካ ሁኔታ ከተሰሩና የሚስተዋለው አንጻራዊ ሰላም ቀጣይነት ከኖረው ስጋቱ ሊቀንስ ይችላል ሲሉ ተናግረዋል ኮሚሽነሩ። ችግሩ የሚከሰትበት ሁኔታም የሚፈጠር ከሆነ በክልሉ አቅም ለመፍታት እየሰሩ መሆኑን በመግለጽ ከክልሉ አቅም በላይ የሚሆኑበት ሁኔታም የሚፈጠር ከሆነም ግብረሰናይ ድርጅቶች መንግስታዊና መንግስታዊ ያልሆኑ ድርጅቶች ተባብረው የሰብአዊ ድጋፍ እንዲያደርጉ ይሰራል ብለዋል አቶ ታረቀኝ። ለአሜሪካ ድምፅ ናኮር መልካ ካምቦ ህወሀት እስካሁን ተቆጣጥሯቸዋል ከሚባሉት አንዱ የሆነው የአማራ ክልል ዋግምራ ብሔረሰብ አስተዳደር ዞን የተለያዩ ወረዳና ቀበሌዎች የተፈናቀሉ ከ35000 በላይ ሰዎች በመጠለያ ጣቢያዎች እንደሚገኙ ተገለጸ። ተፈናቃዮቹ ከፍተኛ የምግብና የመጠለያ አቅርቦት ችግር እንዳለባቸው ለአሜሪካ ድምጽ ያስታወቁ ሲሆን የተፈናቃዩ ቁጥር ከጊዜ ወደ ጊዜ በአሳሳቢ ሁኔታ እየጨመረ መምጣቱን የሚናገረው የብሔረሰብ አስተዳደር ዞኑ የፌዴራል መንግስቱና ዓለም አቀፉ ማህበረሰብ ድጋፍ እንዲያደርግላቸው ጠይቀዋል። መስፍን አራጌ ዘርዝራለሁ። በዋግምራ ብሔረሰብ አስተዳደር ዞን አበርገሌ ወረዳ ውስጥ በመንግስት ሰራተኝነት ሲያገለግሉ የነበሩት አስተያየት ሰጪ እንደገለጹት በአካባቢው የተቀሰቀሰውን ወታደራዊ ጥቃትና የህወሓት ኃይሎች ወደ ወረዳው ዘልቀው መግባታቸውን ተከትሎ ተፈናቅለው ወደ ሰቆጣ ለመምጣት ተገደዋል። ከአበርገሌ ከወጣን አሁን አንድ አመት ከሰወስተ ወር እየሆነን ነው። ከዛ ጀምሮ ማህበረሰቡ እኔም ጨምሮ ህጻናት፣ ነፍሰጡሮች፣ አዛውንቶች በሙሉ በበረሃ ነው የከረሙት። ክረምት ሙሉን ሲቀጥል ደግሞ አሁንም አንጻራዊ ሰላም ወዳለው ወደ ሰቆጣ ከተማ ወደ ብሔረሰብ አስተዳደሩ መጥተናል። አስተያየት ሰጪው የእሳቸውንና የቤተሰቦቻቸውን ህይወት ማትረፍ ቢችሉም ለህይወት አስፈላጊ የሆኑ መሰረታዊ ነገሮችን ማግኘት ባለመቻላቸው ለከፋ እንግልትና ስቃይ መዳረጋቸውን ገልጸዋል። በጣም በስቃይ ነው ያለነው። መጠለያ የለንም። ህጻናቶች በጣም ተጎድተዋል። ነብሰ ጥሮች በጣም ተጎድተዋል። በበረሃ የሚወልዱ እናቶች አሉ። ከመራብ በላይ ደግሞ የመጠለያ አንዱ ሰቆቃ ነው ያለው። የአስራ ሰባት ቀበሌ ነው ያለን። አብርገሌ አብርገሌ ያለው ማህበረሰብ በሙሉ ተፈናቅሏል በጣም ችግር ውስጥ ነው ያለው። በግብርና ስራ የሚተዳደሩትና ስማቸውን ከመግለጽ የተቆጠቡት ሌላው አስተያየት ሰጪ በእግር ለመጓዝ ያልቻለ አንድ ልጃቸውን አበርገሌ ውስጥ ትተው ከስምንት ቤተሰባቸው ጋር ወደ ሰቆጣ ተፈናቅለው ከመጡ ሶስት ወራት አልፏቸዋል። የህወሓት ኃይሎች አበርገሌን በተቆጣጠሩበት ወቅት በስፍራው እንደነበሩ ያስታወሱት አስተያየት ሰጪው ኃይሎቹ እየቆዩ በመጡ ቁጥር አሳዩት ባሉት ኢ ሰብአዊ ድርጊት ተማረው በሌሊት ከአካባቢው በመውጣት ከ60 ኪሎ ሜትር በላይ አድካሚ የግር ጉዞ በማድረግ በሁለት ቀናቸው ሰቆጣ መግባታቸውን ጠቅሰዋል። ህወሓት በዚህም ብሎ በዚህም ብሎ አካባቢውን ይዞት ነው ያለ። እዛ አካባቢ ቤተሰባችን እያፈናቀለ ቤት ለቤት ቤት እየዘረፉ፣ ጤና ጣቢያ ስንሄድ ብር አምጣ እየተባለ እየተወረረ የጤና ጣቢያ መድኃኒት እየተሸጠ፣ ስልክ ልንደውል ስንሄድ አንድ ሺ አምስት መቶ ሁለት ሺ ሶስት ሺ ብር እየቀጡ፣ ያው ሲቸግረን የምንበላውም የምንቀይረውም ስናጣ መውጫ መግቢያውን ስናጣ ወደ ሰቆጣ ተቸጋግረን ቤተሰብን ይዘን እንገባ ነው የመኮር ነው አበርገሌ የቀሩት ቤተሰ ቻቸው ደህንነት የሚያሳስባቸው አስተያየት ሰጪው በህዋት ቁጥጥር ስር ካሉት አካባቢዎች ወደ ሰቆጣ ለመምጣት ሞክረው የሞቱ መኖራቸውንም ጠቁመዋል። መንገድ ላይ ይዘው ያው ተመለስ አልመለሰም በሚል አንጻር በመሳሪያ ሁለት ልጆች ገደሉ። እኛ ወደ አስዋደር ነን ወደ መንግስት ያለው ቦታ ምን ነን ሲሉ እና አባታችሁ መንግስት አለ እናንተ መንግስት የሚባል ስለሌለ መንግስታችሁን እኛነነ ምናምን ሲሉ አጋጣሚ ልጆች ደግሞ ወደ ሩጫ ሲመክሩ በጥይት ሁለት ሰዎች ገደሉ። ካሳለፉት ጊዜያት በአንጻራዊነት ደ ነት ቢሰማቸውም አሁንም ግን ችግር ውስጥ መሆናቸውን ተናግረዋል። አንደኛ ርፍት አለ፣ ከተሰጠነው ቦታ ተኝተን እናድራለን። ሁለተኛ ከዛ የምንበላው አተን የነበር ነው። በዛም በዛም ህብረተሰቡ ከራሱ ከሚበላውም እያወጣጣ የለበሰውን ልብስም እያወጣ እየሰጠ ትንሽ ልጆቹ ልብስን ቀየሩ። የብሔረሰብ ዞኑ አደጋ መከላከልና ምግብ ዋስትና ማስተባበሪያ ጽሕፈት ቤት ኃላፊ መልካሙ ደስታ አብዛኞቹ ወረዳዎች ከህዋት ኃይሎች ነጻ ቢሆኑም አሁንም በኃይሎቹ ቁጥጥር ስር ያሉ ወረዳዎች መኖራቸውን ይናገራሉ በተለይ ኮረን፣ ዛታ ወፍላ፣ አበርገሌ ወረዳ፣ ጣግብጂ እነዚህ ሙሉ በሙሉ በእነሱ ናቸው። ሰቆጣ ወረዳ በከፊል ቆላ ወረዳም እንዲሁም ወደ ስድስት ቀበሌዎች ማለት ነው። የህዋት ኃይሎች በዞኑ በሚገኙት የተለያዩ ወረዳዎች ዘልቀው መግባታቸውን ተከትሎም ከሰላሳ አምስት ሺህ በላይ ሰው ለመፈናቀል መገደዱን ነው የሚጠቅሱት። አሁንም በየቀኑ እስከ ሁለት መቶ የሚደርሱ ሰዎች ተፈናቅለው ወደ ብሔረሰብ አስተዳደር ዞኑ ከተማ እንደሚገቡ የጠቆሙት አቶ መልካሙ በተለይ ከትናንት በፊት በአንድ ቀን ከሁለት ሺህ የሚልቁ ሰዎች መግባታቸውን ገልጸዋል። ተፈናቃዮች ከአጎራባች ዞና አላማጣ ጭምር ረጅምና አድካሚ የእግር ጉዞ አድርገው እንደሚመጡም አረጋግጠዋል። ቤተሰብ ጋር ከተጠጉትና በራሳቸው ተከራይቶ ከሚኖሩት ውጭ ተፈናቃዮቹን በሰቆጣና ጽጽቃ ከተሞች በሚገኙ ሶስት መጠለያ ጣቢያዎች ላይ ለማስፈር መሞከሩን ገልጸዋል። ለወጣቶች የስራ እድል መፍጠሪያነት ታስበው በተዘጋጀ ሼድ ውስጥ ተጠልለው እንደሚኖሩ የሚናገሩት ተፈናቃዩ የመንግስት ሰራተኛ ግን በአንድ ክፍል ውስጥ ከመቶ በላይ ሆነው እንደሚኖሩ ይናገራሉ። አሁን እኛ ያለንበት እችን ክፍል ምልህ ህጻናት ህጻናቶች፣ አዛውንቶች፣ ነብሰ ጡሮች እንዲተኙ ነው እንጂ እኛ ውጭ ነው የምንተኛው። ወንዱ ውጭ ነው የሚተኛው፣ በየሸጡ በየአሸባው ነው የሚተኛው። ምኝታ ችግር ነው። ሁለተኛ እነዚህ ነብሰ ጡሮች፣ ህጻናት የሚተኙት አፈር ላይ ነው። ፍራሽ የለም፣ ብርድ ልብስ የለም፣ አንሶላ የለም። መንግስት ለተፈናቃዮቹ የዕለት ደራሽ ምግብ ለማከፋፈል እየሞከረ መሆኑን የጠቆሙት አቶ መልካሙ ተከሰተ የተባለውን የመጠለያ ችግር አላስተባበሉም። የመጠለያን ችግርም ለመቅረፍ አሁን በጅምር ገና አሁን ድንኳኖች መጓጓዝ ጀምረዋል። የአዲስ ሳይት መረጣም ተደርጓል ወደ ሌላ ሳይት የውሃና ሌሎች ተያዥነት መሰረተ ልማት ያለበት እዚህ ትንሽ እያስቸገረ ስለሆነ፣ በአንጻሩ ለተፈናቃዮቹ እየደረሰ ያለው የዕለት ምግብ አነስተኛና በተቆራረጠ ሁኔታ የሚደርስ መሆኑን ተፈናቃዮቹ ይናገራሉ። ኃላፊው ከመንግስትና ከበጎ አድራጊ ተቋማት የተገኙ የማብሰያ ቁሳቁሶችን ጨምሮ ብርድ ልብስና ፍራሽ ለማከፋፈል ቢሞከርም ከሰላሳ አምስት ሺህ ከሚልቀው ተፈናቃይ ውስጥ ለመድረስ የተቻለው ከአምስት ሺህ አይበልጥም ብለዋል። መንግስት እንደ መንግስት የመጀመሪያ ዙር አሁን ሁለተኛም ለነዚህ አሁን ላይ የህብረተሰብ ክፍሎች የምግብ አቅርቦት ያቀረበበት ሁኔታ ነው ያለው። የአሙኖ ግን የጎደለ አሁንም አለ። በተለይ ተጨማሪ እናቶች ሰፕሊመንታሪ ፊዲንግ ያስፈልጋሉ። ተጨማሪ ምግብ አጥሪዎች ይኖራሉ። ነብሰ ጡራሉ ከአምስት ዓመት በታች ህጻናት አሉ። እነዚህ ከመደበኛ ሪሊፍ በተጨማሪ ድጋፍ የሚያስፈልግ ናቸው ማለት ነው። አካባቢው ዝናብ አጠርና የምግብ ዋስትና ችግር ያለበት መሆኑ ችግሩን የበለጠ እንዳወሳሰበው ጠቁመው በአበርገሌ ወረዳ ከሚገኙ አስራ አምስት ቀበሌዎች ውጭ አስቸኳይ የምግብ ድጋፍ ለሚያስፈልጋቸውና ተፈናቃይ ላልሆኑ ከግማሽ ሚሊዮን በላይ የህብረተሰብ ክፍሎች የመጀመሪያ ድጋፍ መደረጉን ያስታውሳሉ። ዘግይቶ የነበረው የሰቆጣ ከተማ ነው የሰቆጣ ከተማ ነው። አሁን ስርጭት ኦልሞስ ሁሉም ነገር ተጠናቅቆ በዛሬው እንጀምራለን ብለን አስባለሁ። ስርጭት አሁን ሁለተኛውን ዙር በአስቸኳይ እንዲገባና የሰው ህይወት እንድንታደግ በሚል አሁን በቅርብ ጊዜ የመግባት እድል ይኖረዋል። ያም ሆኖ ግን እንደ ጥቅም በጣም ከፍተኛ ችግር ውስጥ ነው። ከተፈናቃዩ ብዛት የመጠለያ እጥረትና የግብአት አቅርቦት እጥረት ጋር ተያይዞ ወረርሽኝ ሊከሰ ማግኘት የሚችልባቸው አዝማሚያዎች እየተስተዋሉ መሆናቸውን የጠቆሙት አቶ መልካሙ የፌዴራሉ መንግስትና ዓለም አቀፉ ማህበረሰብ የድጋፍ እጁን እንዲዘረጋህ ጠይቀዋል። የህወሓት ኃይሎች በተቆጣጠሯቸው የብሔረሰብ አስተዳደር ዞኑ ወረዳዎችና ቀበሌዎች ውስጥ መሰረታዊ አገልግሎት ለማዳረስ አለመቻሉን የሚናገሩት ደግሞ የዞኑ መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ጳውሎስ በላይ ናቸው። ለህብረተሰቡ ምን ደረጃ ላይ እንዳለም ሊያቅ የሚችልበት ሁኔታ የለም። መደበኛ መሰረታዊ የሆኑ አገልግሎቶች መስጠት በሁለቱም ወረዳ አይቻልም። ጠላት እነዚህ አካባቢዎች ላይ ሰፍሩ የአካባቢውን ህብረተሰብ ኢኮኖሚካሊም ጥቅል የስነ ልቦና ጋርም ተያይዞ በርካታ በደሎችን እየፈጸመ ነው የሚገኘው። የህወሓት ኃይሎች አሁንም በአማራ እና በአፋር ክልል የተቆጣጠሯቸው አካባቢዎች መኖራቸው እየተነገረ ሲሆን ይህን ተከትሎ በየዕለቱ ተፈናቅሎ ወደ አጎራባች አካባቢዎች ለመሰደድ የሚገደደው ሰው ቁጥር እየጨመረ መምጣቱ ከአካባቢዎቹ የሚደርሱን መረጃዎች ያመል ይመለከታሉ። ለአሜሪካ ድምፅ ሬዲዮ መስፍን አራጌ። ዛሬ የሚጀመረው የአውሮፓ ህብረትና የአፍሪካ ህብረት ስብሰባ ለመካፈል የአፍሪካ መሪዎች ብራስልስ ገብተዋል። የኮሮና ቫይረስ ወረርሽኝ የመዋለ ንዋይ ፍሰትና የደህንነት ጉዳዮች የስብሰባው ዋናውና የመነጋገር አጀንዳ መሆናቸውም ተገልጿል። ሄነሪ ሪጅዌል ከለንደን ያደረሰንን ዘገባ ጽዮን ግርማ ታቀርበዋለች። ሰባ ከመቶ የሚሆነው የአውሮፓ ማህበረሰብ ቢያንስ አንዱ የኮቪድ-19 መከላከያ ክትባት ወስዷል። በአፍሪካ ግን ቁጥሩ ወደ 16 ከመቶ ይወርዳል። ይሄ የክትባት ስርጭት አለመመጣጠን ታዲያ በብራስልስ የሚካሄደው ጉባኤ አንዱ አጀንዳ ነው። ክትባቱን በእርዳታ መስጠት አንድ ጉዳይ ቢሆንም ሰዎች ክትባቱን እንዲወስዱ ማድረግ ደግሞ ሌላ ጉዳይ ነው። ክትባትን በፍትሐዊነት ላይ የማዳረስ ጉዳይ እርዳታ ከመስጠትም ያለፈ ነው። ከክትባቱ ጉዳይ በተጨማሪ የአውሮፓ ህብረት በብራስልሱ ስብሰባ አዲስ የአፍሪካና የአውሮፓ መዋለ ንዋይ ጥልቅ እቅዱን ያስተዋውቃል። በአውሮፓ ወደ አረንጓዴ ኢኮኖሚ ለመሸጋገር ጥረት እየተደረገ ነው። የአቅርቦት ሰንሰለቱን ለማስፋትም እየተጣረ ነው። በአፍሪካ ደግሞ እንደ ልብ የማይገኙ የመሬት ውስጥ ማዕድናትን የመሳሰሉ አውሮፓ ለባትሪ ቴክኖሎጂዎች የሚያስፈልገው የጥሬ ማዕድን ሀብት ባለቤት ናት። በታህሳስ ወር ላይ ቡድኑ ለስራ ፈጠራ ለአረንጓዴ ቴክኖሎጂ እና ዲጂታል መሰረተ ልማት ግንባታ የሚውል የ300 ቢሊዮን ዶላር ዓለም አቀፍ ሕዝብ ዘላቂ ትስስር ፈንድን መድቧል። ከዚህ በተጨማሪ ፍልሰትን መቆጣጠር የአውሮፓ ዋና አጀንዳ መሆኑን የአፍሪካ ቀንድ ዓለም አቀፍ ስልታዊ ጥናት ተቋም ኃላፊ የሆኑት ሀሰን ካኔጅ ይገልጻሉ። ዩሮን ከአፍሪካ ሀገሮችና መሪዎች ጋር አብሮ መስራት የሚያስችል መዋቅር መዘርጋት ለአውሮፓ ህብረትና ለአውሮፓ ሀገራት አመራሮች በጣም አስፈላጊ ነው። ይሄ ስደተኛ ከሚመነጭባቸው ከመተላለፊያና መዳረሻ ሀገራትን ከመሳሰሉት ጋር አብሮ በመስራት ሁኔታውን መቆጣጠርና ማስቆም ያስችላል። በጉባኤው ላይ የሚነሳው ሌላው ሀሳብ የአፍሪካ የጸጥታ ጉዳይ ነው። በሰሜን ኢትዮጵያ የተካሄደው ጦርነት በሺዎች የሚቆጠሩ ሰዎችን ሕይወት አጥፍቷል። በማሊ፣ ሞዛምፒክ መካከለኛው አፍሪካ ሪፐብሊክ ናይጄሪያ ና ሶማሊያ ደግሞ የተለያዩ አመጾች ይካሄዳሉ በማሊ ጊኒ ሱዳንና ቡርኪና ፋሶ የተካሄደውን ወታደራዊ መፈንቅለ መንግስት ተከትሎም የአፍሪካ ህብረት አገራቱን ከአባልነት አግዷል። በቀጠናችን መፈንቅለ መንግስቶች መበራከታቸው እጅግ አሳሳቢ ጉዳይ ነው። ይሄ በዲሞክራሲ መንገድ ለመሄድ የመረጥነው የህይወት መስመርን የሚፈታተን ነው። ወደ ብራስልስ ያቀኑት በርካታ መሪዎች በዲሞክራሲ መንገድ የተመረጡ አይደሉም። ተቺዎችም አውሮፓ እንደ ግብፁ መሪ አብዱል ፈታህ አልሴሲ ያሉ አምባገነን መሪዎችን ቀይ ምንጣፍ አንጥፋ መቀበሏ ተገቢ አይደለም እያሉ ነው። ከጨቋኝ መንግስት ጋር ያለውን ግንኙነት ከማጥበቅ በፊት የግብፃውያን መብትና ሕይወት ቅድሚያ ሊሰጠ ይገባል። ይሄ ፕሬዚዳንት አልሲሲ ለፈጸሟቸው የመብት ጥሰቶች ተጠያቂ ሊሆኑበት የሚችሉበት አጋጣሚ ነው። ይህ በእንዲህ እንዳለ አውሮፓ ከአፍሪካ ጋር ያላትን የኢኮኖሚና ፖለቲካዊ ግንኙነት ለማጥበቅ ጥረት እያደረገች ያለችው ቻይና በአህጉሪቱ ላይ የምታፈሰው መዋለ ንዋይ ያደገ ባለበት ወቅት ነው። ተንታኞች እንደሚሉት ለዚህ ደግሞ ቻይና ምንም አይነት ቅድመ ሁኔታዎችን አታስቀምጥም። እየተከታተላችሁት ያላችሁት በ19፣ በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት የቪኦኤ ቻናል ኤንኤስኤስ 12 የሚተላለፍላችሁን የአሜሪካ ድምጽ ስርጭት ነው። የምሽቱን የመጀመሪያ አጋማሽ አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ ደርሰናል። ለሁለተኛው አጋማሽ ወደ ያዝነው የመጀመሪያው ቅንብር እንውሰዳችሁ። ሰኞ እለት በሕዝብ ተወካዮች ምክር ቤት የአስቸኳይ ጊዜ አዋጁ እንዲነሳ መወሰኑ ይታወሳል። ይህን በተመለከተ የተለያዩ የፖለቲካ ፓርቲ አባላት የምጣኔ ሀብት ባለሙያዎችን አነጋግረናል። ምትኩ ፈቃዱ ነው የሚያቀርብልን። የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ ሊቀ መንበር አቶ የሺዋ ሰሰፋ የአስቸኳይ ጊዜ አዋጁ መነሳቱ ሙሉ ሀገሪቱ ላይ ቢሆንም አሁንም ችግር ያለባቸው ቦታዎች ስላሉ የዜጎች ደህንነት ሊታሰብበት ይገባል ይላሉ። በተወሰኑ ክልሎች፣ በተለይ በትግራይ ክልል፣ በአፋር፣ በአማራ ክልል፣ በኦሮሚያ እንደዚህ ችግሮች አሉ እና እነዚህ ባሉበት አስቸኳይ ጊዜ አዋጁ ማንሳቱ ሌላ ትርጉም አይሰጥም ወይ? ልክ ሰላም እንደሆነ አያስመስልም ወይ የሚል ነው በአንድ በኩል በሌላ በኩል ደግሞ በጠቅላላ ሌላ በሀገር ደረጃ አዋጁ ማድረጉ በኢኮኖሚውም በሌላውም ነገር ተጽዕኖ አለው የሚል ምሳሌ በመንግስት በኩል የቀረበው እና የእኛ ከሁሉም በላይ የዜጎች በመደበኛው ሕግ የሚሆን በአስቸኳይ ጊዜ አዋጅ የሚሆን የዜጎች በሰላም ወጥቶ መግባት የመጀመሪያ መሆን አለበት። ስለዚህ የአስቸኳይ ጊዜ አዋጅ ሲነሳ ዜጎቻችን በሁሉም ቦታ በሁሉም የሀገራችን ክፍል ያለምንም ስጋት የሚኖሩበት ወጥተው የሚገቡበት ሰርተው የሚበሉበት ሁኔታ ማመቻቸት አለበት ነው እንደ ፓርቲ ያለን አቋም። መጀመሪያውንም የአስቸኳይ ጊዜ አዋጁ አስፈላጊ አልነበረም አሁንም መነሳቱ ትክክል ነው የሚሉት ደግሞ የኦሮሞ ፌዴራላዊ ኮንግረንስ ምክትል ሊቀመንበር የሆኑት አቶ ሙላቱ ገመቹ ናቸው። ችግሮቻችንን ሊፈታ ስለማይችል የበለጠ ዜጎችን የሚጎዳ ሰብአዊ መብትን የሚነካ ነው፣ አስፈላጊ አይደለም ብለን ከአሁን በፊት ተቃውመናል። እንግዲህ ጉልበት ያለው መንግስት እና ፓርቲ ኦረዲ አውጆታል፣ ኖረንበታል። አሁን ደግሞ ማንሳታቸው ጥሩ ነው፣ ተገቢ ነው፣ የሚደገፍ ነው ሆኖ ነው የምንለው። የአብን ፖለቲካ ፓርቲ አባልና የህዝብ ተወካዮች ምክር ቤት አባል የሆኑት ዶክተር ደሳለኝ ጫኔ በምክር ቤቱ ስብሰባ ላይ በሰጡት ሀሳብ የአስቸኳይ ጊዜ አዋጁ መነሳቱ ጊዜው አይደለም በማለት ተናግሯል። ሰላሚያ ሁኔታ ህግ በማስከበር ኢትዮጵያ ውስጥ እየተፈጠሩ ያሉ ማንነት ተኮር ጥቃቶችን መከላከል የሚችልበት ቁመና ላይ ነው ወይ? አሁን ያለው ባለፈው ሳምንት የተከበሩ አፈ ጉባኤ በመንግስት ሚዲያዎችም እንደተገለጸው በአንድ ቀን ብቻ ከመቶ አርባ ከመቶ ሀምሳ የሚሆኑ ንጹሐን ዜጎች በወለጋ ተጨፍጭፈው አድሯል። ስለዚህ ገና የዲፕሎማቲክ ማህበረሰቡን ለማስደሰትና እንዲው የተወሰነ የገጽታ መሻሻል ለማምጣት ተብሎ መንግስት የዜጎችን ደህንነት፣ የሀብት የንብረት ደህንነት ዋስትና ባልሰጠበት ሁኔታ ለማንሳት መቸኮላችን ተገቢ ነው ወይ? አቶ ሙላቱ ገመቹ በበኩላቸው ሌላ የአስቸኳይ ጊዜ አዋጅ ማወጅ በሀገሪቱ ላይ ሰላምን አያመጣም ብሎ ይገልጻሉ። ምንጊዜም ቢሆን አስቸኳይ ጊዜ አዋጅ ችግርን አይፈታም። ስለዚህ ቢሆንም አስቸኳይ ጊዜ አዋጅን ለዘለቄታው ለስድስት ወር ለዓመት አውጃ አይደለም ለተወሰኑ ለሶስት ወር ለአራት ወር ብታደርግ ነው። ነገር ግን በኢትዮጵያ ሁኔታ ጦርነት በአራቱም ማዕዘናት በሙሉ ተከፍቶ ባለበት ህዝብ ወጥቶ መግባት በተቸገረበት ህዝብም በተቻለ መጠን ነፃ አድርገ ኢኮኖሚ እንዲንቀሳቀስ ከአንድ ቦታ ለሌላ ቦታ ተንቀሳቅሶ ንግድ ስራ ሁሉ እንዲሰራ ይሄን ካላደረግኮ አገሪን አስረቁጭ አድርገሃል ማለት ነው። አስቸኳይ ጊዜ አዋጅ ልማትና አበረታታል። አቶ የሺዋ ሰሰፋ በበኩላቸው አሁንም የአስቸኳይ ጊዜ አዋጁ የሚያስፈልጋቸው ቦታዎች ቢታዩ ጥሩ ነው በማለት ይገልጻሉ። አሁን ያለው ሁኔታ በሀገር አቀፍ ደረጃ ሁሉም የሀገሪቱ ክፍል አስቸኳይ ጊዜ አዋጅ ያስፈልገዋል ይባላል። ምክንያቱም ጤነኛ የሆኑ ምንም ችግር የሌለባቸው አካባቢዎች ይላሉ። ደግሞ በሁሉም ቦታ ያስፈልግን እንዳይባል ደግሞ የፓርላማ አባላት እንዳነሱ አሁንም ችግር ያለባቸው አካባቢዎች አሉ። ስለዚህ ምንም እንኳ በሀገር አቀፍ ደረጃ ቢነሳም እነዚህን ችግር ያለባቸውን አካባቢዎች አይዘር በደንብ ማረጋገጥ ያስፈልጋል። ምንም አይነት ችግር አይገጥማቸውም፣ ዜጎቻችን ይህንን ስርዓት ማስያዝ እንችላለን። በሁሉም ክልል፣ በሁሉም ዞን፣ በሁሉም ወረዳ ወይም በሁሉም የአካባቢ አስተዳደር መባል አለበት። ያለዛ የነዛ ችግር ያለባቸው አካባቢዎች አስተዳደሮች ደግሞ ይህንን እንደገና ማየት አለባቸው ነው። የአስቸኳይ ጊዜ አዋጁ በዚህ ጊዜ መነሳቱ በኢትዮጵያ ይካሄዳል ተብሎ ለሚጠበቀው ብሔራዊ ውይይት ተስፋ ሰጪ ነው የሚሉ አሉ ተብሎ የተጠየቁት አቶ የሺዋስ አሰፋ ከዚህ ጋር የብሔራዊ ውይይቱ ባናገናኝ ጥሩ ነው ይላሉ። እውነት ነው። ብሔራዊ ምክክር ወይም ሀገራዊ ምክክር የተረጋጋ ሁኔታ ይጠይቃል። የህዝቡን በነፃነት በልበ ሙሉነት መነጋገር፣ ታቡን ማውጣት ይሆነኛል የሚለው ሀሳብ ማውጣትን ይጠይቃል። የተረጋጋ ሁኔታ ይጠይቃል። ግን ከዚህኛው ሁኔታ ጋር ማገናኘት ብዙ የሚጠቅም አይመስለኝም። ከዚህ በፊት እንዳልነው ይሄ ሀገራዊ ምክክር ለዘመናት የቆዩ እንደዚህ የስድስት ወር የምናምን ጉዳዮችን ሳይሆን ለዘመናት የቆዩ ሲንከባለሉ የመጡ ችግሮችን መፍቻ ነው። ስለዚህ ጊዜያዊ እንትን ላይ ወስዶ ማስፈንከር ጥሩ ይመስለኛል። ይሄኛው በጣም ፋንዳመንታል የሆኑ ለረጅም ዘመናት የቆዩ ጉዳዮችን የምንፈታበት ስለሆነ ለብቻው በልኩ ብናየው ይሻላል። የአስቸኳይ ጊዜ አዋጅ በአንድ ሀገር ሲታወጅ ምጣኔ ሀብት በቅድሚያ ከሚጎዱት አንዱ ነው የሚሉት የምጣኔ ሀብት ባለሙያው ዶክተር መኮንን በርሲሳ ናቸው። አክለውም በኢትዮጵያ ታውጆ የነበረው የአስቸኳይ ጊዜ አዋጅ መነሳቱ ለምጣኔ ሀብቱ መነቃቃት ሊፈጥር ይችላል ሲሉ ይገልጻሉ። የአስቸኳይ ጊዜ አዋጅ መነሳቱ የኢኮኖሚክ ቢዝነስ ሶሻል ኮንትራክቱን ሪስቶር ያደርጋል። ኮንፊደንስ ዲቨሎፕ ያደረጋል። እነዚህ ነገሮች ኩሙሌቲቭ ኢፌክቶቹ ወደ ለኢኮኖሚ ትልቅ ጥቅም ይኖራቸዋል ብለን ነው የምናምነው ነው። በእርግጥ የአስቸኳይ አዋጅ ብቻ መነሳቱ ብቻውን ውጤታማ ይሆናል ብዬ አላምንም። ሲጀምር የአስቸኳይ ጊዜ አዋጅ የታወጀበት ምክንያት ምንድን ነው? ሰላም አጣት። ሰላም የታጣበት ምክንያት ምንድን ነው? ብዙ መንስኤዎች አሉ። ስለዚህ እንደ ሀገሪቷ ዘርፈ ብዙ የኢኮኖሚ አውንታዊ ውጤትን ለማግኘት ከተፈለገ ምንጩ ላይ ማስራት ከምንጩ ላይ መፍትሄ እየሰጠ በብዛት እየታየ ያለው በእኛ ሀገር እንደ ኑሮ ውድነት እንደ ስራ አጥነት ብዙ ብዙ ወደ ሶሻል ክራይሲስ ሊያመሩ የሚችሉ ደረጃ ላይ የደረሱ የኢኮኖሚ ችግሮች ስላሉ፣ እንስው ወደዚህ ያመጡን ነገሮች ምንድን ናቸው? አስቸኳይ ጊዜ አዋጁ መነሳቱ ጥሩ ነው። ተመልሶ ይሄ ዘላቂ ሰላምን አምጥቶ ይሄ ዘላቂ ሰላም መሬት ሲይዝ ኢኮኖሚ እንቅስቃሴው በጥሩ ሁኔታ ይሄዳል የሚል እምነት አለን። ለአሜሪካ ድምፅ ከአዲስ አበባ ምትኩ ፍቃዱ። አድማጮች አሁን ባህልና ማህበረሰብ መሰናዷችን የሚቀርብበት ሰዓት ነው። ከመሸጋገሪያው ሙዚቃ በኋላ እንመለሳለን። በዛሬው የባህልና ማህበረሰብ ዝግጅታችን በኦሮሚያ ብሔራዊ ክልላዊ መንግስት ምክር ቤት በ2013 ዓ.ም በአዋጅ የጸደቀው እና በአሁኑ ሰዓት አገልግሎት እየሰጠ የሚገኘው የወረዳ ባህላዊ ፍርድ ቤትን እንመለከታለን። የአዲስ አበባ ዘጋቢያችን ፀሐይ ዳምጠው ዝርዝሩን ይዛለች። ቺ ልጅ ንብረቷ ነው የጠፋው። ቴሌቪዥን ጠፍቶባታል፣ ሞባይል ጠፍቶባታል። ተች ሞባይል በብር ደረጃ አምስት ሺህ ብር ከቤት ወስደውብኛል ብላ እናንተን ነው የጠረጠረችው። እናንተ ልጅ ናችሁ። ማንሳት ብቻ መውሰድ ብቻ አይደለም፣ በጆሯችሁ ሰምታችሁ እንኳን እዚህ መሀል ላይ ከመሀላችሁ የምታቁት ነገር ካለ ከደበቃችሁ፣ አላነሳውም በእጅ አልነካውም ብለ የምታመልጥበት ጉዳይ የለም። ይሄ አጥንት ባዶውም ነው ያለው ራቁቶም ነው ራውቴን ያስቀረኝ እንደዚህ እንዳለን ባዶ ያስቀረኝ ከሰውነት ተራ ያውጣል ብሎ ነው ምለው። በኦሮሞ ገዳ ስርዓት ውስጥ ሽምግልና ትልቅ ቦታ የሚሰጠው ነው። በየአካባቢው በማህበረሰቡ አባላት መካከል ጥል ስኖር፣ ችግር ስፈጠርና አለመግባባት ስከሰት በሀገር ሽማግሌ በሽምግልና መፍትሄ እንዲያገኝ ይደረጋል። ይህ ባህላዊ እሴት በተደራጀ አኳን ስራውን ለማስቀጠል የኦሮሚያ ብሔራዊ ክልላዊ ምክር ቤት ጨፌ ኦሮሚያ በ2013 ዓ ም በቀበሌና በወረዳ ደረጃ ተቋቁመው የፍርድ ቤት ስራ በባህላዊ መንገድ እንዲሰሩ በአዋጅ ደነገገው። አባ ገዳ ከተማ ሆርዶፋ በአቃቂ ወረዳ ጎጌቻ ቀበሌ ባህላዊ ወረዳ ፍርድ ቤት ሰብሳቢ ናቸው። ይህ ችሎት ወይም ጋዲሳ ምን አይነት ጉዳዮችን እንደሚመለከት ስገልጹ እኛ የምናየው ጉዳይ ይህንን ነው ብለን የምንለየው ጉዳይ የለም። ማንኛውም ጉዳይ እኛ ጋር ከመጣ እኛ ለማስታረቅ ነው ዓላማችን። አንድና አንድ ግባችን እርቅ ነው። እዚህ ቤት የገባ ሰው መጨረሻ ሁለቱም አሸናፊ ናቸው። የተከሰሰውም የከሰሰውም አሸናፊ ነው። ለምን እውነት ነው፣ እዚህ ቦታ የሚፈልገው ያንን። ግራና ቀኝ ካየን በኋላ ቅድም እንደተመለከታችሁት ተመለከ ሴትዮዋ ቴሌቪዥን፣ ሳምሰንግ ሞባይል፣ አምስት ሺህ በከቤታው ጠፍቷል። የምትፈልገው ምንድነው እያለች ያለችው። እኔ እውነቱን ካገኘው ስለ ገንዘቡ አይደለም፣ እውነቱን ነው የምፈልገው። በብዛት ሰው በምንድን ነው የሚረካ በእውነት ነው የሚረካው? ስለዚህ ያንን እውነታ ካወጣም በኋላ ትልቅ ጸብ በቃ እዚህ እንኳን መስማማት ካልቻሉ በኋላ ከቻልን በአንድ ቀን ካልቻልን፣ ደግሞ በሁለተኛው ቀን አረጋግጠን ያንን ቤተሰብ ሰላም አድርገን ነው ምንለየው። በአቃቂና ዱከም ከተማ አካባቢ የሚገኙ የባህላዊ የወረዳ ፍርድ ቤቶች የአገልግሎት አሰጣጥ ባየንበት ወቅት ወይዘሮ እልፍንሽ ወንድማገኝ ለፍርድ ቤቱ አቤቱታ አቅርበው ጉዳያቸውን ከሚከታተሉ ግለሰቦች መካከል ናቸው። ፍርድ ቤት በላይ አገልግሎት ይሰጣል ፍርድ ቤት የተካደ ነገር ሁሉ እዚህ በጣም በጣም እውነት ይወጣል። እዛ በውሸት መስክረው መጥተው እዚህ ጋር አዎ መስክር ያለው ውሸቴን የመሰከርኩት ብለው እምነት ይሰጣሉ። ቤት የተካካደ መሬት የተካካደ ሁሉ በሀንሰት የተካካደውን ሁሉ እያስመለሱ ናቸው እያስመለሱ ስለሆነ በጣም በጣም ምንም ነጻ አገልግሎት ነው የሚያገለግሉት። በጣም ደስተኛ አገልግሎት ነው የሚያገለግሉት። እኛ ከፍርድ ቤት ከፖሊስ ጣቢያ በላይ ወደዚህ ነው የምንመጣው። አቶ ሲሳይ ግዛው በፍርድ ቤቱ ከሳሽም ሆነ ተከሳሽ እኩል አሸናፊ ሆነው ፍትህ ያገኛሉ ሲሉ ተናግረዋል። ከሰው ጋራ ከብት ገስቶች ስለካደ እዚያ ወደ መቶ ሰባ መልሶልኛል በእነሱ አማካኝነት ማለት አሁንም ትንሽ ግን አንድ አራት ሺህ ብር ያልተማመን ነው ወሰድክ አልወሰድክ የሚለው ላይ መጥቼ እሱ ልንተማመን ነው የመጣ ነው። አሁን አገር ሽባገሌ ይህ የባህላዊ ወረዳ ፍርድ ቤት በወረዳው ስራ ከጀመረ ወዲህ ከአንድ መቶ ሰላሳ በላይ ጉዳዮች መፍትሄ አግኝተዋል በማለት አባገዳ ከተማ ሆርዶፋ ተናግረዋል። በሌላ በኩል በወረዳውና አካባቢዎቹ ላይ ስራ የጀመሩ እነዚህ ፍርድ ቤቶች ችግርም እየገጠማቸ መሆኑን ገልጸዋል። በዚህ ዙሪያ የወረዳው መደበኛ ፍርድ ቤት በቅርበት እየተከታተለ መሆኑን የአቃቂ ወረዳ ፍርድ ቤት ፕሬዝዳንት አቶ ሹማሜ ታደሰ ተናግረዋል። ለን የምናደርገው ድጋፍ አንደኛ የክሎት ማስጨበጫ ፍርድ ቤት ከሆኑ በኋላ እና ፍርድ ቤት ከሆኑ በፊት የነበሩት አሰራሮች አንዳንድ የተለዩ ነገሮች አሉ። ፍርድ ቤት ከሆኑ በፊት እንደ ባህል ሽማግሌ ስለሚሰሩ የእርቅ ሰራ ነው በብዛት የሚሰሩት። ብዙ አስገዳጅነትም የላቸውም። አሁን ግን በዚህ ውሳኔ ብዙ አስገዳጅነት አላቸው፣ በሕግም እውቅና ስላገኙ ማለት ነው። እንዳምሳሌ አንድ ውሳኔ ሰጥቶ የማይፈጸምላቸው ከሆነ ከዚህ በፊት በቀበሌ በፖሊስ እንደዚህ ድጋፍ እየጠየቁ ነው ሲያስፈጽሙ የነበረው። አሁን ግን ቀጥታ አዞ እንዲያስፈጽሙ ማድረግ ይችላሉ። ካልሆነም ደግሞ የወረዳ ፍርድ ቤት እንዲያስፈጽምላቸው ቀጥታ ደብዳቤ ጽፎ መጠየቅ ይችላሉ ማለት ነው። የእነሱ ውሳኔ ከሌላው ፍርድ ቤት ከሰጠው ውሳኔ ጋር እኩል ነው ማለት ነው። እንደዛ ነው የሚታየው። ጠንከር ይላል። ከበፊቱ የተሻለ ነው ማለት ይቻላል ማለት ነው። ሌላው ደግሞ እኛ የምንሰጠው ድጋፍ አንዳንድ ለእነሱ ግልጽ ያልሆነ ነገር በዛ አዋጅ የተቀመጠው በአዋጁና በደንቡ የተቀመጠውን ግልጽ ያልሆነ ነገር ይጠይቁናል። እኛ ደግሞ ግንዛቤ ማስጨበጫ ፕሮግራሞች አለን። ከነሱ በአካልም መተን እንጠይቃቸዋለን እንጠራቸዋለን። እነሱ በስልክም በአንዳንድ ነገርም እንወያያለን። እንደዛ ነው የምንሰራው ማለት ነው። እነዚህ የወረዳ ባህላዊ ፍርድ ቤቶች የሕብረተሰቡን እንግልት ለማስቀረትና በሽምግልና ችግሮችን ለመፍታት የሚያደርጉት ጥረት ውስጥ እያጋጠማቸው ያለውን የባጀት ችግር ለመፍታት እየተሰራ ነው ሲሉ የዱከም ከተማ ባህልና ቱሪዝም ጽሕፈት ቤት ኃላፊ አቶ ቦኪሚ ደግሳ ተናግረዋል። ከተማችንም ይህን ባህላዊ ፍርድ ቤት ለማገዝ የተለያዩ ነገሮችን እያደረግን እንገኛለን። የባህልና ቱሪዝም ከከተማው ምክር ቤት ጋር በመሆን እንደ ከተማ ከከፍተኛ አመራሮችም ጋር በመነጋገር ይሄ ባህላዊ ፍርድ ቤት ቀጣይነት እንዲኖርና አስፈላጊውን ስራ መስራት እንዲችል የተለያዩ ድጋፎችን ማግኘት ስላለበት እንደ ከተማችን የበጀትም ይሁን የሌሎች የማቴሪያል ድጋፎችን ለማድረግ ዝግጅት ጨርሰናል። የወረዳው ባህላዊ ፍርድ ቤቶች በመቋቋማቸው በመደበኛ ፍርድ ቤቶች ላይ የሚፈጠሩትን ጫና በመቀነስ ትልቅ አስተዋጽኦ አለው ያሉት ደግሞ የኦሮሚያ ጠቅላይ ፍርድ ቤት የኮሚኒኬሽን ኃላፊ አቶ ጎንፋ አቶማ ናቸው። እንደ ኦሮሚያ በጣም በፍርድ ቤቶች ላይ የስራ ጫና አለ። በአንድ አመት ጊዜ ውስጥ ብቻ ለምሳሌ በ2013 ከ600 ሺ በላይ መዝገብ ነው ቀርቦ የታየው። ይህን ደግሞ ላሉት ዳኞች ሲናካፍል አንድ ዳኛ የሚደርሰው መዝገብ በጣም ብዙ ነው። የስራ ጫና በጣም ከፍተኛ ነው። ይሄ የስራ ጫና ሲበዛ ደግሞ በአንድ በኩል የሚሰጠው ፍርድ ላይ ጫና ያሳድራል። ጉዳዮች እያነሱ ሲመጡ ዳኞች በትኩረት ረጋ ብሎ ጉዳዮችን አይቶ እውነተኛ እና ፍትሐዊ ፍርድን ለመስጠት ያግዛቸዋል። አሁን ይሄ ሲበዛ አንደኛ የስራ ጫናው መዝገብ ሲበዛ ዳኛ ጊዜ አግኝቶ ለማየት ስለሚቸገር ይሄ መጨረሻ ላይ የሚሰጠው ፍርድ ላይ አሉታዊ ተጽዕኖ ያሳድራል። ስለዚህ ይህ ባህላዊ ፍርድ ቤት ሲቋቋም አንደኛ ሰው በቀበሌው በሰፈሩ ጉዳዩ እንዲታይለት ይረዳል። ይህ ሲሆን ደግሞ ወደ ፍርድ ቤቶች የሚመጡ ጉዳዮች እየቀነሱ ስለሚመጡ አገልግሎታችን ላይ ጥራቱ ላይ ጥሩ ኢምፓክት ይፈጥራል ብለን እናስባለን። ለህዝቡም ደግሞ በጣም ጥሩ ነው። ሰው ወደ ፍርድ ቤት በመመላለስ ጊዜው ሰውን ያጠፋል። ያ ጊዜ ደግሞ ሌላ ስራ ሊሰራበት የሚችለው ውድ ጊዜ ነው። እንግዲህ ባህላዊ ፍርድ ቤት ሲቋቋም ሰው በቀበሌው በሰፈሩ ጉዳዩ መጨረስ ስለሚችል በተቀራው ጊዜ ስራው ላይ እንዲያተኩር ያደርጋል። ይህ ደግሞ ለሀገሪቱም ለኢኮኖሚም በጣም ይገዛ ያደርጋል ብለን እናስባለን። በገዳ ስርአት አለመግባባቶችን በማህበረሰቡ መካከል የሚፈጠሩ ማንኛውንም ችግሮች ለመፍታት ሽምግልና ትልቅ ቦታ የሚሰጠው በመሆኑ ወቃሽም ሆነ ተወቃሽ አሸናፊ ሆነው ፍትሕ የሚያገኙበት ባህላዊ ፍርድ ቤቶች መቋቋማቸው የሚበረታታ ተግባር መሆኑም ተጠቅሟል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ። የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ በ19፣ በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት የቪኦኤ ቻናል ኤንሴስ 12 ላይ ይደመጣል። በተጨማሪም ዝግጅቶቻችንን በማህበራዊ ድህረ ገጾቻችን በፌስቡክ፣ በትዊተር፣ በኢንስታግራም እና በዩቲዩብ ላይም ታገኙታላችሁ። የተለያዩ ወጣቶችን በኑሮ ውድነት ላይ አስተያየት ጠይቀናል። ወጣቶቹን ያነጋገረችው ኤደን ገረመው ተከታዩን አሰናርታለች። ስሜ ሀብታሙ ዘላለም እባላለሁ። ያው ኑሮ ውድነት እንግዲህ ስራሽ ምን አይገናኝም። አሁን ከገቢሽ አንጻር ምንም ኢንካም በሌለሽ እንትን ውስጥ ግን የምታወጨው ኤክስፔንስ በጣም እየበዛ ነው የሚሄደው። ለምሳሌ የሁለት ብር ታክሲ አሁን የለም ጭራሽ ማለት ነው። በፊት በብር ከምሳን ስንሄድ ነበር። አሁን ግን በጣም አጭር ጉዞ የምትይም ሶስት ብር ነው። ከዛን ደግሞ አምስት ብር ታይም። ሌላውማ ምንም ጥያቄ የለውም። በፊት የምትገዡ ሱሪ ሰባት መቶ ስምንት መቶ ብር የምትገዡ እኮ አሁን አንድ ሺ አምስት መቶ በጥፍ ነው ሁሉ ነገር በጥፍ ነው። አሁን ይህን እኔ አሁን በቀደም ዕለት የሆነ ብረት እንኳን ስገዛ በአንድ ሺ ሁለት መቶ ብር ብሎኝ የነበረውን ከሁለት ቀን በኋላ ሲሄድ አንድ ሺ ሁለት መቶ ሰማንያ ሁን የገዙ እና ነጋዴውም ዝም ብሎ ነጋዴ በነገራችን ላይ ነጋዴ አይከስርም። ለምን ልክ በሚገዛበት በገዛበት አትርፎ ይሰጣል። ዞሮ ዞሮ ማህበረሰቡ ነው ጫናው የሚበዛበት። ከመንግስት ነው የምንጠብቀው የዋጋ ግሽበቱን ቢያንስ ስቴብል እንዲሆን ማድረግ ለምሳሌ አሁን ምንድን ነው ይሄ ሁሉ የዋጋ ጭማሪ የመጣው ከነዳጅ መጨመር አንጻር ነው ነው የሚባለው። በየወሩ ምናልባት ተሳሚ ከሆነ ነዳጅ ይጨምራል ስለሚባል ምን ይደረጋል? ወረፋ ነው። ቤንዚል የለም ትበያለች፣ ናፍጣ የለም ትበያለች። ለምን? ስለዚህ እዛ ላይ ከተያዘ የአንቢያንስ ነገሮች ይተካከላሉ። ትራንስፖርት ጨመረ ማለት ሁሉ ነገር ጨመረ ነው። በቃ ምንም ማይጨምር ነገር የለም። ለምን ሁሉ ነገር ትራንስፖርት ስለሚነካ ማለት ደግሞ ነዳጅን

ትንሽ እየለመድኩ መጥቻለሁ። ታክሲ ሲሄዘ ራሱ የሚቀንሰውን መርጬ ነው የምሄደው ምናምን በሚኒባስ አልሄድም፣ በባስ ነው የምሄደው ምክንያቱም በጣም እጅግ ልዩነት ስላለው ማለት ነው። ያው ስራ ፈላጅ ሲሰሜ ደግሞ ከቤተሰብ ምናምን ዘመን ሲቀበዩ እጅግ በጣም ይከብዳል። አስበርባሪዎች አሉ። ስራ ስትፈልጊ ብዙ ነገር አለ፣ ኤጀንሲዎች አሉ። እነሱ በሽን የሚበልሻ ምናምን ያው ብዙ ችግር አወራሁብሽ። እንዳልናችሁ ንበራለን ነው የኑሮ ወድነት፣ ሁላችን እንደ የሚታይ ነገር ነው። እንደ አጠቃላይ ግን እንደ ወጣትና በዛ ላይ ደግሞ እንደ ኦርቶዶክሳዊ ወጣት ሰሞኑን ስንመለከተው ወይም እንደ ክርስቲያንቱ ስነት የኑሮ ወድነት ሰውን ወደ መጥፎ ነገር እየወሰደ ነው። የተከበራችሁ አድማጮች፣ ለምሽቱ የያዝናቸው ናቸው ዝግጅቶች ተጠናቀቁ። ፕሮግራሙን በማቀናበር አብሮን ከቆየው ኤልያስ አስማረ ከዋና አዘጋጅ ጽዮን ግርማ፣ እንዲሁም ፕሮግራሙን በማሰናዳት አብረን ከተሳተፉ የመላው የአሜሪካ ድምፅ ባልደረቦች ጋር ሳስተናግዳቸው ያመሸዎት ስመኝሽ የቆየ ነኝ። አስተያየትና ጥቆማ ሲኖራችሁ ከማህበራዊ ድረ ገጾቻችን በተጨማሪ በተዘዋዋሪው የስልክ መስመራችን 2022059942 የውስጥ መስመር 14 ተጠቅማችሁ አስተያየቶቻችሁን በድምፅ በተቀረጸው መመሪያ መሰረት አኑሩ። በዋትሳፕ ጥራችሁ ቁጥራችን ደግሞ 2022513505 ነው። በደህና እደሩ። ነገ እንገናኝ። Thank you.